ከአዲስ አበባ በአየርላንድ በኩል ወደ አሜሪካ በመብረር ላይ የነበረ የኢትዮጵያ አየር መንገድ 787 ድሪምላይነር አውሮፕላን በሞተሩ ላይ በተፈጠረ እክል ምክንያት ተመልሶ ወደ ደብሊን ለማረፍ መገደዱ ተገልጿል። የኢትዮጵያ አየር መንገድ በድረገጹ እንዳስታወቀው አውሮፕላኑ ዛሬ አርብ ማለዳ ከአየርላንድ ደብሊን አውሮፕላን ማረፊያ ተነስቶ ወደ ዋሽንግተን ጉዞ በማድረግ ላይ እንዳለ አትላንቲክ ውቅያኖስ ላይ ችግር ስላጋጠመው ነው ወደ ደብሊን ለመመለስ የተገደደው የበረራ ቁጥሩ ኢቲኤአርኤፍ የሆነው 787 ድሪም ላይነር አውሮፕላን አንደኛው ሞተር ስራ በማቆሙ ምክንያት በደብሊን ለማረፍ ተገዷል ብሏል ዜናው። አሜሪካ ዋሽንግተን መዳረሻዊ የነበረው ቦይንግ አውሮፕላን 300 መንገደኞችን አሳፍሮ እንደነበረም አይሪሽ ሜረር ዘግቧል። አውሮፕላኑ ደብሊን አውሮፕላን ማረፊያ በሰላም እንዳረፈ ነው የተመለከተው። የዚህ አውሮፕላን ችግር እስከሚስተካከልም ተሳፋሪዎቹን ወደ አሜሪካ የሚያደርስ ሌላ አውሮፕላን ከጀርመን ፍራንክፈርት ወደ ደብሊን መላኩም ተነግሯል። ለአውሮፕላኑ ወደ ደብሊን መመለስ የግራ ሞተሩ ስራ ማቆም በምክንያትነት ቢጠቀስም በአጠቃላይ የተፈጠረው ችግር መንስኤ በመጣራት ላይ ነው ተብሏል። አየር መንገዱ በተፈጠረው የቴክኒክ ችግር መንገደኞቹን ይቅርታ የጠየቀ ሲሆን በሰላም እንዲያርፍ ለተባበሩ የአየር መንገድ ሰራተኞችም ምስጋና አቅርበዋል።